የአሜሪካው ፕሬዚዳንት ጆ ባይደን በ79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ዛሬ ማክሰኞ ንግግር አድርገዋል። ሀያ ደቂቃ ያልፈጀው ንግግራቸው የፕሬዝዳንትነት ዘመናቸው ለሚያበቃው ባይደን የተባበሩት መንግስታት ድርጅትን የመሰናበቻ ንግግር ተደርጎም ይቆጠራል። በመካከለኛው ምስራቅ፣ በዩክሬን እንዲሁም በአፍሪካ የሚካሄዱት ጦርነቶች የንግግሮቻቸው ዋናዎች ትኩረቶች ነበሩ። እንግዲ ወልዴ እንደሚከተሉ ያቀርበዋል። ተሰናባቹ የአሜሪካው ፕሬዝደንት ጆ ባይደን ዛሬ በተባበሩት መንግስታት ድርጅት ሰባ ዘጠነኛው ጠቅላላ ጉባኤ ላይ ባደረጉት ንግግር በሱዳን በመፋለም ላይ ያሉት ጄኔራሎች ሀገሪቱን በማውደብ ላይ ያለውን ጦርነት እንዲያቆሙ ጥሪ አድርገዋል። እየተባባሰ የመጣው የሰብአዊ ሁኔታም በሱዳን ስምንት ሚሊዮን የሚሆኑ ሰዎችን ለረሃብ አደጋ አጋልጧል ብለዋል። ዓለም ጄኔራሎችን ማስታጠቅ ማቆም አለባት ሀገራቸውን ከማውደም እንዲታቀቡ በአንድ ድምፅ ልትነግራቸው ይገባል። ለሱዳን ሕዝብ የሚላከውን እርዳታ ከማደናቀፍ ሊታቀቡ ይገባል። ይህን ጦርነት አሁኑኑ አስቁሙ። በእስራኤልና በሄዝቦላ መካከል እየተካሄደ ያለውን ጦርነት አስመልክቶ ሲናገሩም በሌባኖስ ሙሉ በሙሉ የሆነ ጦርነት ያሰጋል። በጋዛ የሚካሄደውን ጦርነት አሁኑኑ ማቆም አለብን ብለዋል ሙሉ ለሙሉ ወደ ጦርነት መግባቱ የማንም ፍላጎት ሊሆን አይገባም ያሉት ባይደን ዲፕሎማሲያዊ መፍትሄ አሁንም የሚቻል ነው ብለዋል። የተኩስ ማቆም ጥሪያቸውንም ደግመው አሰምተዋል። ከቀጣርና ግብፅ ጋር በመሆን የተኩስ ማቆምና የታጋቾች መለቀቅን የተመለከተ የስምነት ሐሳብ አቅርቤያለሁ። የተባበሩት መንግሥታት ድርጅት የጸጥታውን ምክር ቤት አጽድቆታል። አሁን ሁለቱ ወገኖች ስምነቱን መቋጨት ያለባቸው ጊዜ ነው። ታጋቾቹን ማስለቀቅና ለእስራኤልም ሆነ ለጋዛ ከሐማስ ነጻ የሆነ ደህንነት ማስጠበቅ አለብን። ፕሬዚደንት ባይደን ዩክሬን ከሩሲያ ጋር በምታደርገው ጦርነት ድል እስከምትቀዳጅ ድረስ ድጋፋቸውን እንደሚቀጥሉ በዛሬው የተመድ ጠቅላላ ጉባኤ ንግግራቸው ላይ አስታውቀዋል። ሩሲያ ዩክሬንን ለማውደምና ኔቶን ለማዳከም ብትሞክርም አልተሳካም ብለዋል። ጦርነቱ ከሁለት ዓመታት በፊት ከጀመረ ወዲህ የኔቶ አባላትና አጋሮቻችን እንዲሁም ከ50 በላይ የሚሆኑ ሀገራት በጋራ ቆመዋል ብለዋል። በዚህ አዳራሽ ውስጥ ያሉ ሰዎች ከዩክሬን ሕዝብ ጎን እንዲቆሙ ጠይቃለሁ ብለዋል ባይደን። ጦርነቱን አሸንፈን ነጻነት የተጠበቀ እንዲሆን ማድረግ ይገባናል ሲሉ አክለዋል። ባለፈው ሐምሌ ከፕሬዚደንታዊ ፉክክሩ መውጣታቸውንና የፖለቲካ ሕይወት ጉዟቸውንና ውሳኔያቸውን በተመለከተም የፕሬዚደንትነት ዘመናቸው የሚያበቃው ባይደን በተመድ የመሰናበቻ ንግግራቸው ቀጣዩን ብለዋል ከባድ ውሳኔ ነበር። ፕሬዚዳንት መሆን በሕይወቴ ትልቅ ኩራትና ክብር የሚሰጠኝ ሥራ ነው። ሥራውን ወዶ አለው፣ ሀገሬን ደግሞ ይበልጥ ወዳት አለው። ከአምሳ ዓመት ሕዝባዊ አገልግሎት በኋላ ሀገሪቱን ወደፊት የሚወስዳት አዲስ ትውልድ እንዲረከብ ወስኛለሁ። መሪዎች ሆይ በሥልጣን ከመቆየት በላይ ይበልጥ አንገብጋቢ የሆነ ጉዳይ አለ፤ ይኸውም የሕዝባችሁ ጉዳይ ነው። እየቀጠለ ባለው 79ኛው የተመድ ጠቅላላ ጉባኤ ላይ ዛሬ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው የዓለም ሁኔታ አሳሳቢ እንደሆነ አስገንዝበዋል። የዓለም ሁኔታ ዘላቂነት የሌለውና አሳሳቢ ነው ሲሉ ዋና ጸሐፊው በተመድ ጠቅላላ ጉባኤ ላይ ለታደሙት የዓለም መሪዎች ተናግረዋል። ሌሎች በርካታ የዓለም መሪዎችም እየተካሄደ ባለው የተባበሩት መንግስታት ድርጅት 79ኛ ጠቅላላ ጉባኤ ላይ ንግግር አድርገዋል። በመካከለኛው ምስራቅ፣ በዩክሬን እንዲሁም በአፍሪካ የሚካሄዱት ጦርነቶች የንግግሮቻቸው ዋና መልእክቶች ነበሩ። ለአሜሪካ ድምፅ እንግዲ ወልዴ ዋሽንግተን ዲሲ።